መፈንቅለ መንግስቱን ያካሄደው የሱዳን ጦር ኃይል ሲቪል አስተዳደሩን ከመበተኑ አልፎ አንዳንዶቹን ማሰሩ እየተነገረ ነው። የመፈንቅለ መንግስቱ መሪ ጀኔራል አብዱል ፈታህ አል ቡርሃን የህዝቡን ቁጣ ለማብረድ በምርጫ የሚሰየም መንግስት እንደሚኖር ቃል ቢገቡም ከበስተጀርባቸው ግብጽና አንዳንድ የመካከለኛው ምስራቅ ሀገራት ጠንካራ ድጋፍ በመኖሩ ያሉት እውን መሆኑ እያጠያየቀ ነው። ከጎረቤቷ ኢትዮጵያ ጋር በአንድ ወገን በድንበር በሌላው ደግሞ ከህዳሴው ግድብ ጋር በተገናኘ የምትወዛገበው ሱዳን ውስጣዊ ፖለቲካ ቀውስ መባባስ በአንድም በሌላ መልኩ ኢትዮጵያ ላይ ተጽዕኖ ሊኖረው እንደሚችል የሚናገሩ ጥቂት አይደሉም። የሱዳን ይዞታ አሁን ወዴት አቅጣጫ እንደሚሄድ እንደማይታወቅ ያመለከቱት የፖለቲካ ሳይንስ ምሁሩ ዶክተር አስናቀ ከፋለ መረጋጋቷ ለኢትዮጵያ እንደሚበጅ አጽንኦት ይሰጣሉ። ሰላማዊ ያልሆነች ሱዳን ለኢትዮጵያ ጥቅም አታመጣም። ሰላማዊ የተረጋጋች፣ ዲሞክራሲያዊ የሆነች ሱዳን መኖር ለኢትዮጵያ ትርፉ በጉዳቱ ይልቅ የሚያመዝም ይመስለኛል። ሱዳን ውስጥ ያለው ፖለቲካ አሁን ትርምስ ወደ ታቅጣጫ እንደሚሄድ ማወቅ አይቻልም። ሱዳን በኢትዮጵያ ውስጣዊ ጉዳይ እጇን ሳታስገባ እንደማትቀር የሚጠረጥሩት ሌላኛው የፖለቲካ ሳይንስ ምሁር አቶ ቻላቸው ታረቀኝ አስተያየት ደግሞ ከዚህ ይለያል። እንዲህ አይነት ነገሮች በእርግጥ ለሌሎች ክፉ መመኘት ጥሩ ባይሆንም አንዳንዴም መልካም ሁኔታ ሊኖራቸው ይችላል ብዬ አስባለሁ። እንደሚታወቀው በተለይ በይፋ የሱዳን መንግስት ኢትዮጵያ ውስጥ ካለው የትግራይ ወራሪ ወድን ጋራ ተቀናጅቻለሁ ባይልም፣ ነገር ግን አሁን እዚህ በሰሜን የሀገራችን ክፍል በተለይ በዚህ በጎንደርና ወሎ አካባቢ ባለው ውጊያ ከሚማረኩ ወታደሮች አንዳንድ የሱዳን ወታደሮች ይገኛሉ። ያ ማለት የሱዳን መንግስት ጠንካራ መሆን ኢትዮጵያ ላይ የበለጠ ጫና ሊፈጥር ይችላል ማለት ነው። በሌላ መልኩ እንደሳቸው የኢትዮጵያን ምዕራባዊ ድንበር ጥሳ የገባችው ሱዳን የውስጥ ሰላሟን አግኝታ መንግስቷ መደላደል ከቻለም ትርምሱ ኢትዮጵያ ውስጥ እንዲባባስ ከማድረግ ወደ ኋላ አትልም። የኢትዮጵያ መንግስት በትዕግስትና በዲፕሎማሲ እንዲያልቅ ስለያዘው ነው። ይህን የድንበሩን ጉዳይ የድንበር ወራው የተከናወነው ከትግራይ ህዝብ ነጻነት ግንባር ከማዕከላዊ መንግስቱ አኩርፎ ከመውጣት ጋር በተናበበ ሁኔታ ነው እና የሱዳን መንግስት ኢትዮጵያ ውስጥ ካለው አለመረጋጋት ጋር በቀጥታ የሚሆን በተዘዋሪ እጁ አለበት። ከዚህም ሌላ ጀኔራል አብዱልፈታህ አልቡርሃን ግብጽ ውስጥ በወታደራዊ መፈንቅለ መንግስት ወደ ስልጣን የመጡት የፕሬዝደንት አብዱልፈታህ አልሲሲ ድጋፍ እንዳላቸውም አስታውሰዋል። ከህዳሴ ግድቡ ጋር በተገናኘ ከኢትዮጵያ ጋር እሰጥ አገባ የገቡት ሁለቱ ሀገራት ፍላጎታቸውን ለማስፈጸም አዲስ አበባን ለማዳከም መንገድ መሻታቸው አይቀረምም ባይ ናቸው። በምስራቅ አፍሪቃ በውስጣዊ ችግር እየታመሰች የምትገኘው ሱዳን ብቻ አይደለችም። ኢትዮጵያም አንድ አመት ሊደፍን በተቃረበው ትግራይ ተጀምሮ ወደ አማራና አፋር ክልሎች በተዛመተው ጦርነት፣ በምዕራብ ኦሮሚያ ባለው የዜጎች ግድያና መፈናቀል፣ በምስራቅ የአገሪቱ ክፍል በሚሰማው የጎሳ ግጭትና የዜጎች መፈናቀል አልተረጋጋችም። በአፍሪቃው ቀንድ የሀገራቱ ውስጣዊ ሰላም አለመረጋገጡ ለቃጣናው አጠቃላይ ስጋት እንደመሆኑ የምስራቅ አፍሪቃ የልማት በይነ መንግስታት በእንግሊዝኛ ምህጻሩ ኢጋድ፣ ሶማሊያና ደቡብ ሱዳን ውስጥ እንደሞከረው በዚህ ረገድ ሊጫወት የሚችለው ሚና ይኖር ይሆን? ዶክተር አስናቀ ከኢጋድ ይልቅ የአፍሪቃ ህብረት የተሻለ ሚና ሊኖረው ይችላል ነው የሚሉት። እኔ ከኢጋድ ይልቅ የአፍሪካ ህብረት የሰላምና ጸጥታው ምክር ቤት ነው ነገሩ እየተከታተለ ያለው ኢጋድ ሶማሊያ ላይ ገንቢ ሚና ተጫውቶ ነበረ። በደቡብ ሱዳን ጉዳዮችም ላይ ኢትዮጵያን እና ሱዳን የመሳሰሉ ከፍ ባሉ የቀጠናው ሀገራት ላይ ያለው ሚና ያን ያህል ጎልቶ ይወጣል ብዬ አልገምትም። መግለጫዎችን ከማውጣት ባለፈ የአፍሪካውን ቀንድ ሀገራት ከማረጋጋት አኳያ ላቶች አላቸው። የሁለቱም የአፍሪካ ተቋማት አቅም ጥያቄ ላይ የወደቀ ነው። በመሰረቱ ኢጋድ ብዙም አስተዋጽኦ ይኖረዋል ብዬ አላስብም። በእርግጥ ጉዳዩ ይመለከተዋል፣ ግን ኢጋድ የሚባለው ጠንካራ የሆነ ስብስብ አይደለም። ኢጋድ ይቅርና የአፍሪካ ሕብረትም እኮ በጣም ጠንካራ የሚባል ድርጅት አይደለም እስካሁን ድረስ። በሳቸው እይታም ለአፍሪቃውያኑ ሀገራት ውስጣዊ የፖለቲካ ውጥረትና አለመረጋጋት የምዕራባውያን ሀገራት ሚና የጎላ ነው። እስካሁን ከኢጋድ የተሰማ ነገር ባይኖርም የአፍሪቃ ህብረት የሲቪል አስተዳደሩ ወደ ቦታው እስካልተመለሰ ድረስ ሱዳንን ከአባልነት መሰረዙን ዛሬ አስታውቋል። የአለም ባንክ ደግሞ ለሱዳን የሚሰጠውን እርዳታ ለጊዜው ማቋረጡን ገልጿል።